የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መጋቢት 21 2016 ዓ.ም ዓ መሰናዶ ጀመረ። የኢትዮጵያ የመሬት ፖሊሲና ምላሽን የሚሹ ጥያቄዎች መሬት የፖለቲካ መዘወር ነው በኢትዮጵያ። ስለዚህ በገጠር መሬት ፖሊሲውና ሕጉ ላይ መሬትን በግብርና ብቻ ተወሰነ ሁኔታ ነው የምናገኘው ያ ደግሞ በገጠሩ ላይ የምርታማነትና የእድገት ውስንነት እንዲፈጠር ያደረገ ነገር ነው። አንዳንድ አመራሮች የጥቅም ስር ጉዳዮች ስለሚኖሩ ነገሮች እንዲቀየሩ ያለመፈለግ አለ። እነዚህ መረጃዎች በሚጠፉበት ሰዓት አሰራር ለሙስና ክፍተት ይፈጥራል። መንግስት በመሬት ላይ የሚከተላቸው ፖሊሲዎች በእርግጥም የዲሞክራሲ ስርዓቱ ላይ፣ የምርጫ ሂደቱ ላይ፣ የመሳሰሉት ላይ ቀጥተኛ ተጽዕኖ እንደሚኖሩ ምንም የሚያከራከር አይሆኑም። ቀደም ሲል የሰማችኋቸው በባህር ዳር ዩኒቨርሲቲ የህግና መሬት አስተዳደር መምህርና ተመራማሪ የሆኑትን ዶክተር መልካሙ በላቸው ነው በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የከተማና መሰረተ ልማት ክፍል ከፍተኛ ተመራማሪ ዶክተር ኢዩኤል ታምራትና ጠበቃና እንዲሁም ደግሞ የህግ አማካሪ የሆኑትን ዶክተር ቴድሮስ ጌታቸው በተከታታይ ሰማችኋቸው ናቸው። የአሜሪካ ድምጽ እንግዶችን ጋብዞ በኢትዮጵያ የመሬት ጉዳይ ላይ ካደረገው ውይይት የተናገሩትን ነው ቀደም ብለን ያሰማናችሁ። በምሽቱ ሰፋ ያለውን ውይይትና ዘገባ ታደምጡታላችሁ። ሰላም ጤና ይስጥልኝ፣ የተከበራችሁ አድማጮች እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱ ዝግጅት እየመራው ኤደን ገረመው እስከ ምሽቱ አራት ሰዓት ድረስ አብሬያችሁ እቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ፕሮዲሰራችን ከመላው የአሜሪካ ድምጽ የስቱዲዮእና ና የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝነው ነው ዜናዎች እንሻገራለን እንደምናመሻቸው አድማጮች ዜናውን የማሰማችው ስመኝሽ የቆየ ነኝ የሶማሊያ ፓርላማ ቅዳሜ ዕለት ባካሄደው ምርጫ የሀገሪቱ ፕሬዚዳንት ጠቅላይ ሚኒስትር መሾም እንዲችሉ ስልጣን መስጠት ጨምሮ ሌሎች የህገ መንግስት ማሻሻያዎችን አጽድቋል። የሶማሊያ ሁለት ምክር ቤቶችን ያካተተው የፌዴራል ምክር ቤት የሀገሪቱን ጊዜያዊ ህገ መንግስት የመጀመሪያ አራት ምዕራፎች ላይ የቀረቡትን ማሻሻያዎች ያጸደቀው ለሳምንታት ከተካሄደ ከባድ ክርክር በኋላ ነው። የታችኛው ምክር ቤት አፈ ጉባኤ ሼክ አካን ሙሐመድ ኑር ማዶቤ አብዛኛው የምክር ቤቱ አባላት ህገ መንግስቱ እንዲሻሻል ድጋፍ መስጠታቸውን አስታውቀዋል። በጸደቀው ረቂቅ ውስጥ ከተካተቱት ቁልፍ ድንጋጌዎች መካከል ሶማሊያ ፕሬዚዳንትና ጠቅላይ ሚኒስትር እንደሚኖራት የሚደነግገው አንቀጽ ይገኝበታል። በአዲሱ ህገ መንግስት መሰረት ፕሬዚዳንቱ ጠቅላይ ሚኒስትሩን የመሾምና ከስልጣን የማውረድ ስልጣን ይኖራቸዋል። ይህ ማሻሻያ ቀደም ሲል ጠቅላይ ሚኒስትሩ ከፓርላማ የመተማመኛ ድምፅ እንዲያገኙ የሚጠይቀውን መስፈርት የተካ ነው። በተጨማሪም የተሻሻለው ህገ መንግስት የመንግስት አካላትን የስራ ዘመን ለአምስት ዓመታት የገደበ ሲሆን የክልል ፕሬዝዳንቶችን እንደ መሪ ጠቅሳቸዋል። በረቂቅ ህገ መንግስቱ ላይ ከሃይማኖት ጋር በተገናኘ የቀረበው ሶስት አንቀጽ ማሻሻያ ግን ተጨማሪ ግምገማ እንደሚደረግለት የህገ መንግስቱን ክለሳ የሚከታተለው ኮሚቴ ሊቀመንበር ሁሴን ኢዶ ገልጸዋል በሃይማኖት ድንጋጌዎቹ ዙሪያ ውሳኔ የማሳለፉ ሂደት የተላለፈው አንቀጾቹ ከሶማሊያ ህዝብ መርሆችና እሴቶች ጋር የተጣጣሙ መሆናቸውን ለማረጋገጥ ነው ሲሉ የአብራሩት ኢዶ ጊዜያዊው ህገ መንግስት ለ ለአስር ዓመት የሚጠጋ ጊዜ ጥናት ሲደረግበት መቆየቱንና እንደ አውሮፓውያን አቆጣጠር ከ2012 ጀምሮ በስራ ላይ የነበሩ ሶስት ፓርላማዎች የተለያዩ ማሻሻያዎችን ሲያደርጉ መቆየታቸውን አመልክተዋል በጋዛ እርዳታ አቅርቦት ወቅት በተፈጠረ ትርምስ አምስት ሰዎች መሞታቸውን የሕክምና ባለሙያዎች አስታወቁ። አዣንስ ፍራንስ ፕሬስ የተሰኘው የዜና ማሰራጫ ይፋ ያደረገው ምስል ንጋት አቅራቢያ ላይ የተኩስ ድምፅ ሲሰማ ሰዎች፣ ሲጮሁና በእርዳታ ማከፋፈያ አቅራቢያው የጭነት መኪናዎች በእሳት የተያያዙ ፍርስራሾችን እያለፉ በፍጥነት ሲጓዙ ያሳያል። ቀይ ጨረቃ እንዳስታወቀው ሁኔታው የተከሰተው በሺዎች የሚቆጠሩ ሰዎች ዱቄትና ሌሎች ምግብ የጫኑ ወደ 15 የሚጠጉ መኪናዎች መምጣታቸውን ተከትሎ ሲሆን እርዳታው በሰርጡ ሰሜናዊ ክፍል በሚገኘው ኩዌት አደባባይ ላይ ሊከፋፈል እቅድ ተይዞ ነበር። አደባባዩ ቀደም ሲልም የተለያዩ ቀውሶች የተስተናገዱበት ሲሆን እንደ አውሮፓውያን አቆጣጠር መጋቢት 23 ቀን በተካሄደ እርዳታ የማከፋፈል ሂደት የእስራኤል ወታደሮች ተኩስ በመክፈታቸው 21 ሰዎች መሞታቸውን ሐማስ የሚመራው መንግስት አስታውቆ ነበር። እስራኤል ግን ውንጀላውን አስተባብላለች። ቅዳሜ ዕለት በደረሰው አለመረጋጋት ከሞቱት አምስት ሰዎች ውስጥ ሶስቱ በተተኮሰ ጥይት መገደላቸውን ቀይ ጨረቃ ጨምሮ ገልጿል። አንዳንድ የዓይን እማኞች ለአዣንስ ፍራንስ ፕሬስ እንደተናገሩት የእርዳታ አቅርቦቱን የሚቆጣጠሩት የጋዛ ነዋሪዎች ወደ አየር ሲተኩሱ በአቅራቢያው የነበሩት የእስራኤል ወታደሮችም ተኩሱ በመክፈታቸው በተፈጠረው ግርግር በፍጥነት ለማለፍ የሞከሩት የጭነት መኪናዎችም ምግብ ለመውሰድ የተሰበሰቡትን ሰዎች መግጨታቸውን አብራርተዋል። የዜና ወኪሉ ከእስራኤል ጦር ምላሽ ለማግኘት ሞክሮ አልተሳካለትም። በተባበሩት መንግስታት ድርጅት ድጋፍ በዚህ ወር ይፋ የተደረገው ሪፖርት እንደሚያሳየው ከጋዛ ሕዝብ ግማሽ የሚሆነው አሰቃቂ የምግብ እጥረት ውስጥ ሲሆን አስቸኳይ እርዳታ ካልተሰጠ ሁኔታው ወደ አስከፊ ረሃብ እንደሚቀየር አስጠንቅቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ሩሲያ አርብለት ወደ ዩክሬን የተኮሰቻቸው በደርዘን የሚቆጠሩ ሚሳይሎች ና ስልሳ ሰው አልባ አውሮፕላኖች በሶስት ኃይል ማመንጫዎች ላይ ጉዳት ማድረሳቸውን ና ከፍተኛ የኤሌክትሪክ መቋረጥ ማስከተላቸውን የዩክሬን ባለስልጣናት አስታወቁ ፕሬዚዳንት ቮሎዲሚር ዘለንስኪም ሁለት የውሃ ኃይል ማመንጫዎችን ኢላማ በማድረግ ና በዩክሬን ብቻ ሳይሆን በአጎራባቿ ሞልዶቫ አካባቢም የአየር ብክለት በማስከተል ሩሲያን ከሰዋል ጥቃቱ ሩሲያ በመጋቢት ወር የቀጠለችው የተጠናከረ ጥቃት አንድ አካል መሆኑም ተገልጿል። ባለፈው ሳምንት ሩሲያ ከ190 በላይ ሚሳይሎችን እና 140 ሰው አልባ አውሮፕላኖችን ዩክሬን ላይ ማስወንጨፏን ዘለንስኪ አክለው ገልጸዋል። ጥቃቱ በዩክሬን የኃይል ማመንጫ መሰረተ ልማት ላይ የ11.5 ቢሊዮን ዶላር ጉዳት ማድረሱንም የሀገሪቱ የኃይል ሚኒስትር ያስቀመጠው ግምት ያሳያል። በዚህም ምክንያት ዩክሬን ከአውሮፓ የምታስገባውን የኃይል መጠን የጨመረች ሲሆን በምላሹ ሰው አልባ አውሮፕላኖችን በመጠቀም በሩሲያ የነዳጅ ዘይት ፋብሪካዎች ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። በጥቃቱ ምክንያት የሩሲያ ነዳጅ የማጣራት አቅም ከ10 እስከ 14 በመቶ የሚገመት ደረጃ መውረዱን የተለያዩ ግምቶች አመልክተዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዷችን ይቀጥላል። የደንገረመው ጥንቅሩን በመምራት ጽዮን ግርማ ዋና ተዘጋጇ ናት። እንዲሁም ደግሞ ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ እንቆያለን። እናንተም አብራችሁን ትዘልቁ ዘንድ እንጋብዛለን። ለምሽቱ ሰፋ ያለውን ክፍል ወደሚይዘው ዘገባ ነው የምንሻገረው። ወደ በኋላ ላይ የሙዚቃ ቃናም ይኖረናል። አብራችሁን ሁኑ። በኢትዮጵያ የመሬት ባለቤትነትን ጨምሮ በአስተዳደር ስርዓት ላይ ያሉ ጉድለቶች የአርሶ አደሩ ምርታማነት እንዳያድግ አድርገውታል ሲሉ የዘርፉ ባለሙያዎች ይናገራሉ። በከተሞችም የመሬት አስተዳደርን ማዘመን ባለመቻሉ የሙስናና ብልሹ አሰራሮች ምክንያት መሆኑንም ባለሙያዎቹ አንስተዋል። ከወቅቱ ጋር አብሮ በመሄድ መልኩ የመሬት ይዞታ ባለቤትነትን ጨምሮ የፖሊሲ ማሻሻያዎችን ማድረግ እንደሚገባም ባለሙያዎቹ ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይ ላይ ሶስት ባለሙያዎችን ጋብዘው ያወያየው አስማማ የነው ነው እንደሚከተለው ይቀርባል። የመሬት ጉዳይ እስካሁን የሚገባውን ምላሽ ያገኘ አይመስልም። ከምግብ ዋስትና እስከ ዲሞክራሲ መረጋገጥ ድረስ በሚነሱ ጥያቄዎች ውስጥ የመሬት ጉዳይ አሁንም አብሮ የሚነሳ ነው። በዛሬው ውይይታችንም የተመለከተ ርዕሰ ጉዳይ አንስተን ከባለሙያዎች ጋር የምንወያይን የሚሆነው። ሰላም ጤና ይስጥልን፣ የአሜሪካ ድምፅ አድማጮቻችን። አስማማየ ነኝ። በኢትዮጵያ የመሬት ፖሊሲና ምላሽ የሚሹ ጥያቄዎችን በተመለከተ በምናደርገው ውይይት ሶስት ባለሙያዎችን ጋብዣለሁ። ተወያዮችን ለማስተዋወቅ ያክል ዶክተር መልካሙ በላቸው በባህርዳር ዩኒቨርሲቲ የህግና መሬት አስተዳደር መምህርና ተመራማሪ ናቸው። ዶክተር ዩኤል ታምራት በኢትዮጵያ ፖሊሲ ጥናት ኢንስቲትዩት ውስጥ ከተማና መሠረተ ልማት ክፍል ከፍተኛ ተመራማሪ ናቸው። አቶ ቴዎድሮስ ጌታቸው ደግሞ ጠበቃና የሕግ አማካሪ ናቸው። የአፍሪካ ጠበቆች ማህበር ህብረት ምክትል ፕሬዚዳንትና የኢትዮጵያ ፌዴራል ጠበቆች ማህበር ተቀዳሚ ፕሬዚዳንት ናቸው። ከዚህ በፊትም ከመሬት ጋር በተያያዘ በተደረጉ ጥናቶች ውስጥ ተሳትፎም አላቸው። እንግዶቼ፣ በመጀመሪያ በአሜሪካ ድምፅ አድማጮቻችን ስም በዚህ ርዕሰ ጉዳይ ላይ ለመወያየት ፈቃደኛው ናችሁ ስለመጣችሁ በጣም እናመሰግናለን። እኔም ስለጋበዝከኝ አመሰግናለሁ በጣም ዘጋ በስገና እሺ ጥሩ ወደ ርዕሰ ጉዳዮቹ እንገባለን። መጀመሪያው ርዕሰ ጉዳይ የምናደርገው መሬትን በተመለከተ በጣም በርካታ ጉዳዮች ስለሆነ የሚነሱት በኢትዮጵያ ውስጥ ላለፉት ከ1960ዎቹ ጀምሮ ብዙ ጉዳዮች ከመሬት ጋር የተያዙ ጥያቄዎች ሲነሱ ስለነበረ፣ ህገ መንግስቱ መሬትን በተመለከተ ያስቀመጣቸው ድንጋጌዎች ምንነትና ይህን ለመተግበር የወጡ ፖሊሲዎችን እና ህጎችን በአጭሩ አቶ ቴዎድሮስ ጌታቸው በዚህ ጉዳይ በሚሰጡ ማብራሪያ እንጀምር። መልካም እሺ አመሰግናለሁ እዚህ በሕገ መንግስቱ የተቀመጡ ከመሬት ጋር ተያያዥነት ያላቸው ድንጋጌዎች፣ ግን ተከትሎ የመጡ ህጎችና ፖሊሲዎችን ለመጀመሪያ ክል ያው በእኛ የመሬት ስሪቱ በተለያዩ ዘመናት ሲቀያየር እንደቆየ ይታወቃል። እንደ ያለፉት ሃምሳ እና ስልሳ ዓመታት እንኳን ብናይ ሶስቱ ዋና ዋና ለውጦች አሉ ማለት ይቻላል። በንጉሱ ጊዜ የዚህ ርስት ጉልት የሚባለው ስርዓት ሁሉ ዋነኛ ነበር። በደርግ ስርዓት ደግሞ መሬት ላራሹ ተብሎ የህዝብ ነበር ሀብቱ ደግሞ በኢህአዴግ ስርዓት መሬት የመንግስትና የህዝብ የሚል ሌላ ተርሚኖሎጂ ይዞ ነው የመጣው። የኢህአዴግ ስርዓትን ተከትሎ እንግዲህ ቀጥሎ የመጣው የአስራ ዘጠኝ ሰማኒያ ሰባቱ ህገ መንግስት ነው። ከእሱ በፊት ቻርተሩ ነው የነበረው። ቻርተሩ ላይ በደርግ ጊዜ የነበረውን የመሬት ስርዓት እንደሚያስቀጥል በተወሰነ መልኩ ጠቅሷል፣ በህገ መንግስት ሲሻሻል ድረስ። በኋላ ግን በአስራ ዘጠኝ ሰማኒያ ሰባት አመተ ምህረት የወጣው የፌዴሬ ህገ መንግስት አንቀጻ በተለይም ለዚህ ጉዳይ በቀጥታ ተፈፃሚነት የሚኖረው ነው። በዚህ ድንጋጌ መሰረት ያው መሬት የመንግስት እና የህዝብ ነው። የድንጋጌ ንዑስ ቁጥር አንድ ብንመለከት በአጠቃላይ ንብረትን በተመለከተ ዜጎች የመጠቀም የመሸጥ፣ የመለወጥ፣ የማውረስ እና የመሳሰሉት በንብረት ህግ ዋነኛ የምንላቸው መብቶች ያካተተ ነው። ሆኖም ግን በህገ መንግስቱ አንቀጽ አርባ ንዑስ ቁጥር ሶስት ማንኛውም መሬት የከተማ የሚሆን የገጠር ማለት ነው ባለቤትነቱ የመንግስትና የህዝብ ነው። የማይሸጥ የማይለወጥ የብሔር ብሔረሰቦችና ህዝቦች ሀብት ነው በሚል ከዳቢ ድንጋጌን ለመጥዋል ሰው ከዛ በኋላ መሬትን መሸጥ መለወጥ የማይቻል ሆኗል ማለት ነው። በዚሁ ህገ መንግስት መሰረት አርሶ አደሮች በነፃ መሬት የማግኘት መብት አላቸው። እንዲሁም በመሬታቸው ያለመነቀል መብት እንዳላቸው ይደነግጋል ህገ መንግስቱ። ከዛ ባለፈ በዚህ በህገ መንግስቱ ላይ ሊጠቀስ የሚችል ድንጋጌ የግል ባለ ባለሀብቶችን የሚመለክት ነው። የግል ባለ ሀብቶች የመሬት ባለቤት መሆን እንደማይችሉ በአንድም ሆነ በሌላ መንገድ ህገ መንግስቱ ለማስቀመጥ ሞክሯል። ሆኖም ግን በክፍያ የመጠቀም መብት እንዳላቸው ነው እየደነገገው። ስለዚህ በዚህ ረገድ ዜጎች በተለይም ከንብረት መብት አንጻር እኛ መብት የምንላቸው በህግ የተመለከቱ ንብረቱን የመያዝ ፖሰስ የማድረግ የመጠቀም ዩዙፍራክተሪ ራይት የምንለው እንዲሁም የመጨረሻው የንብረት መብት ዲስፖዛል ራይት የሚባለው ወይም እስከ ንብረቱን የፈለጉትን አይነት ውሳኔ እስከ መወሰን ከማጥፋት የሚደርሰው መብት ማለት ነው፣ ሰፊው መብት። ከእነዚህ ውስጥ ሁለቱን የፈቀደ ሆኖ ይታያል። በተለይ የድንጋጌውን አንቀጽ አርባ ንዑስ ቁጥር ሰባት ብንመለከት የመሸጥ፣ የመለወጥ፣ የመሳሰሉት መብቶች ለገነባው ግንባታ ብቻ የሚፈቀዱ እንጂ ለመሬቱ የሚፈቀዱ አይደለም። ይሄ ነው በህገ መንግስቱ የተመላከተው። ከዛ ቀጥሎ እንግዲህ ህጎች ወጥተዋል ህገ መንግስቱን ተከትሎ። በዚህ ረገድ በዋናነት ሶስት ዋና ዋና አዋጆችን መጥቀስ ይቻላል። አንደኛው የመጀመሪያው አዋጅ ቁጥር ሰማኒያ ሰማኒያ ስድስት ነው። ይህም በሊዝ የሊዝ ስሪትን ወደ ኢትዮጵያ ያስተዋወቀ ሊባል ይችላል። ቀጥሎ እሱን ያሻሻሉ ደግሞ አዋጅ ቁጥር ሁለት ሰባ ሁለት ዘጠና አራት ነው። በሁለት ስምንት አመታት ልዩነት የወጣው ማለት ነው። አሁን ደግሞ በስራ ላይ ያለው ሊዘዋጅ አዋጅ ቁጥር ሰባት ሀያ አንድ እንደ አውሮፓ አቆጣጠር በሁለት ሺህ አስራ አንድ አመት ምዘት ወጥቶ ያለሆን እነዚህ አዋጆች የየራሳቸው ምክንያት አላቸው። የተሻሻሉበት የራሳቸው ጎሎ አለ ተባሉ በወቅቱ ና የራሳቸው ባህሪዎች አሏቸው ና ማልባት ወደ በኋላ የሚመለስባቸው አቶ ቴዎድሮስ አመሰግናለሁኝ። የመነሻ የሚሆኑ የህጋዊ መንገዱ ምን ይመስላል የሚለውን እንድናነሳ ፈልጌ ነው ለውይይታችን እንደ መነሻ የሚሆን ስለመሆኑ ስለሚያገለግል በእነዚህ መነሻነት ጥያቄ የሚበዛባቸውን ጉዳዮች ና አንስታ ና የመጀመሪያው የገጠሩን የኢትዮጵያን ክፍል ይመለከታል። ቅድም አቶ ቴዎድሮስ ሲያነሱ በህገ መንግስቱ በመሬትን በተመለከተ የባለቤትነት ጉዳይ የተቀመጠበትን አንቀጽ አርባን ጠቅሰዋል። ከሱ መነሻ ተደርጎ በገጠሩ ኢትዮጵያ ያለውን ግብርናውን በማሳደግ በኩል መሬት የመንግስትና የህዝብ ነው በመባሉ ምንድን ነው፣ በነዚህ በትግበራ ዓመታት ውስጥ የፈጠረው ነገር ግብርናውን አገዘው ወይስ እንቅፋት ሆነው የሚለውን ብንመለከት እንደ ሁለተኛ ጥያቄ የማነሳው እሱን ነው። ዶክተር መልካሙ ከእርስዎ ልጀምርና በኋላ ላይ ሌሎቻችሁ ማሳ መስጠት የምችሉ ከሆነ ከዚህኛው ላይ ፍላጎት ካለ ሰጣለውኝ። ያው በተገደበ ደቂቃ ውስጥ ስለሆነ ውይይት የምናደርገው በተቻለ መጠን ከሁለት ከሰላሳ እስከ ከሶስት ደቂቃ ባልበለጠ እንድትሰጡ ጠይቃለውኝ። ዶክተር መልካሙ አመሰግናለሁ። እንግዲህ ጠየቀው ጥያቄ ውስጥ ትንሽ ሶስት አስርት ዓመታትን የሚመለከት ነው። ስለዚህ ረዘም ያለ ጊዜን የሚሸፍን ከመሆኑ አንጻር በታሪክ የተደረጉ አንዳንድ ወሳኝ ጉዳዮች አሉ። ከዚህ መሬት ባለቤታ ማህበረሰቡ ላይ የተፈጠረውን ተጽዕኖ ከማየት አንጻር ከዚህ ውስጥ አንዱ የመሬት ሽግሽግ ነው። ስራ ዘጠኝ ሰማንያ ዘጠኝ እንደ ፈረንጆች የተደረገው የመሬት ሽግሽግ ከፍተኛ የሆነ አድሏዊና ፍትሃዊነትን ያጓደለ ተግባር ተደርጓል። እርምጃ ተወስዷል። ያም እንግዲህ የተወሰኑ የማህበረሰብ አካላት ከዛ በፊት በመንግስት ስራ ውስጥ የተሰማሩ ቢሮክራት የተባሉት በጣም ውስን የሆነ መሬት እንዲቀራቸው ተደርጎ የተደረገው ነገር ከፍተኛ ችግር የፈጠረ መሆኑ ነው። ሌላው ወደ አሁኑ ቅድም አቶ ቴዎድሮስ እንደገለጹት ህገ መንግስቱ ያስቀመጣቸው የመሬት መብቶች አሉ። መሬት ህዝብና የመንግስት ነው የሚለው እንደተጠበቀ ሆኖ ነገር ግን ህገ መንግስቱ የተቀረጸበትና የተቀመጠበት መሰረት አውዱ፣ ሁላችንም እንደምናውቀው በፖለቲካው ዘርፍ የብሄርን መብት መሰረት አድርጎ የመጣ ህገ መንግስት እንደሆነ ይታወቃል። ያ ማለት እንግዲህ ብሄሮች ላይ ጭቆና አለ፣ አድሎ አለ፣ የፖለቲካ እና ሌሎች መሰለ ኢኮኖሚ፣ ማህበራዊ ችግሮች ስለነበሩባቸው ያንን መቅረፍ ይገባል ከሚል ትግል የመነጨ ህገ መንግስት በመሆኑ ይህ የሚጠበቅ ራሱን የቻለ ጠቀሜታ ይኖረዋል ተብሎ የታሰበ ቢሆንም ያ ነገር ግን አሉታዊ ውጤት በማህበረሰቡ በእድገቱ ላይ እንደሚያመጣ አልታስበበትም። ወይም ደግሞ የሀገሪቱ ብሔር በራሱ በተፈጥሮው በጣም ልክ እንደ ቁልቁለታማ ላይ እንደሚሄድ መኪና ሁሉ አንድ ዜ ከተከፈተ የት እንደሚያደርስ በጣም የማይታወቅ መረሻው የት እንደሆነ ቁጥጥር ሊደረግበት የማይችል በመሆኑ ልክ በመሬት ላይም ከፍተኛ አሉታዊ ተጽዕኖ እንዳደረሰ ማየት ይቻላል። መፈናቀሎች ከሀብት ንብረት ጋራ ያሉ ነገሮችን የምናውቃቸው ነገሮች ናቸው። እነዚህ ደግሞ በመሰረቱ ልጓም ያስፈልጋቸው ነበረ፣ ጥበቃ ያስፈልጋቸው ነበረ። ይህንን ግን የኢትዮጵያ መንግስት እና ማህበረሰብ አቅም የለውም። ተቋማትን በዛ ደረጃ ያንን የሚያስከብሩ የመሬት ይዞታ መብትን የሚያስከብሩ ነገሮች አልነበሩም እና እነዚህ ደግሞ እነዚህ መርሆዎች ከመሬት አስተዳደር መልካም መርሆ ከሚባሉት ጋራ የሚጣጣሙ አለመሆን አንዱ ችግር ነው። በእርግጥ በአለፉት ዓመታት በአሁኑ ሰዓት የመሬት ምዝገባ በኢትዮጵያ ተደርጓል። በጣም ጥሩ ተሞክሮ የተገኘበት ነው። በጣም ትልቅ መሻሻል ያለበት አንድ ትልቅ የፖሊሲ እርምጃ ነው ማለት ይቻላል። ነገር ግን የመሬት ምዝገባ ፍሬውን ልንሰበስባል ምክንያቱም ቀደም ሲል ከተጠቀሰው መሰረታዊ ጉዳይ በተጨማሪ አንደኛ መሬት የፖለቲካ መዘወር ነው በኢትዮጵያ ስለዚህ መሬትን መያዝ ማለት መሬትን መቆጣጠር ማለት ሁሉን ነገር የፖለቲካውን የኢኮኖሚውን ጉዳይ መቆጣጠር ነው ተብሎ ስለሚያዝ የአመራር ትኩረት በልኩ ሊያገኝ አልቻለም ተቋማት ደካማነት ይታይባቸዋል የአቅምና የስነ ምግባር ችግሮች እንዲሁም ደግሞ በዩኒቨርስቲዎች እያፈራ ናቸው ያለ ናቸውን የመሬት አሰር ባለሙያዎች ያለመጠቀም ችግር አለ በገጠር መሬት ፖሊሲውና ህጉ ላይ መሬትን በግብርና ብቻ የተወሰነ ሁኔታ ነው የምናገኘው ማለት መሬት ለግብርና አላማ ብቻ እንደሚያገለግል እንዲሁም ደግሞ መሬት ለመተዳደሪያነት ብቻ የመተዳደሪያ ምንጭ እንደሆነ ነው የሚያስቀምጠው ህጋችንና ፖሊሲው። ያ ደግሞ በጣም የተሳሳተ መሆኑን እና በገጠሩ ላይ የምርታማነትና የእድገት ውስንነት እንዲፈጠር ያደረገ ነገር ነው። ምክንያቱም መሬት በግብርና ብቻ የምናስበው ሳይሆን ብዙ ውጤቶች፣ ብዙ እንቅስቃሴዎች፣ ብዙ ንግድ ተኮር የሆኑ ስራዎች ሊሰሩበት የሚችል ነገር በመሆኑ ያንን አቅም አላየም፣ ፖሊሲው ህጉ። እንዲሁም ደግሞ መሬትን እንደመተዳደሪያ ብቻ ማየቱ ደግሞ በመሬት ላይ የማይተዳደሩ ሰዎችን የከተሜና በደሞዝ የሚተዳደሩ ሰዎችን ገለለ ነው። ይሄ ደግሞ በገጠር ማህበረሰቡ ልማት ላይ ከፍተኛ ተጽዕኖ ያደርጋል። ሌላው የገጠር መሬት ህጉ ወጥ አይደለም፣ ሁልጊዜ ይለዋወጣል፣ ይቀያየራል። ይህ ደግሞ ዘላቂ የሆነ እይታና ዘላቂ የሆኑ ግቦች፣ ራዕዮች እንዲፈጸሙ ሳይሆን በየጊዜው ማህበረሰብ በመሬት መብቱ ላይ፣ ግዴታዎቹ ላይ ጥርጣሬና እርግጠኛ ያለመሆን ሁኔታ እንዲኖረው አድርጎታል። ሌላው ህጉ በጣም ዘርዛራ አለመሆኑ በጣም አጭር ህግ አለመሆኑ የገጠር ህጉ በመብቱ ላይ ፍትሃዊነት የጎደለው መሆን የመሳሰሉት ነገሮች። ለምሳሌ ተንቀሳቅሶ መስራትን የገጠር ህጉ አይፈቅድም። ቅድም እንዳልሁት የተማረን እና ከተሜን ያገላል። እንደዚህ ያሉ ነገሮች ናቸው እንግዲህ ተዋህደው የገጠር የገጠሩ ህዝብ በመሬቱ ላይ ከፍተኛ እድገት እንዲያመጣ ማድረግ የሚችሉ ነገሮች ነበሩ። ማለት በተለይ የአካባቢ ጥበቃ ና ሰፋፊ የመሬት ልመለስ ወደ ወደ እነሱ ዶክተር መልካም ወደ ኋላ ላይ ልመለስ። አጠቃላይ ሀገሪቷ ኢኮኖሚም ትልቁ በግብርናው ስለሆነ እየተመራ ያለው እሱ ላይ ልመለስ በኋላ ላይ ና ተጨማሪ ሀሳቦችን እናንሳ። አሁን ወደ ዶክተር ዩኤል ወደ እርስዎ ልምጣ ና የከተማ መሬትን በተመለከተ ደግሞ እናንሳ። አንዱ የከተማ መሬት ከአጠቃቀም ጋር በተያያዘ የሙስና ችግሮች የሚነሱበት በተለይ ከመሬት ሽያጭ ጋር እንዲሁም አርሶ አደሮችን ተፈናቅሏል የሚል ቅሬታዎች የሚሰሙበት የመሬት ሽያጮች ሀብት በአጭሩ የማግኛ መንገድ ተደርጎ የመወሰድ ሁኔታዎች ይታያሉና ከመሬት ጋር የተያዙ ጉዳዮች የከተማ የራስ ምታት የሆኑ ይመስላሉ። የእናንተ ተቋም ከዚህ ጋር በተያያዘ ከሊዝ ጋር የተያያዘ ሀሳቦችም ጥናቶችን አድርጎ እንደነበረም አውቃለሁና ከተማ የመሬት አጠቃቀም ጋር ተያይዞ የሚነሱ የሙስና ችግሮች ወይም የመልካም አስተዳደር ችግሮች መነሻ ምክንያታቸው ምንድን ነው? እሺ፣ አመሰግናለሁ አስማማው። የእኛ ኢንስቲትዩት የፖሊሲ ጥናት ኢንስቲትዩት ከተማና ልማት ሚኒስቴር ጋር በመሆን የከተማ ሊዝ መሬት ጋር ያሉትን ሁኔታዎች በጥናት ለመፈተሽ ሞክረን ነበረ። የከተማ የብዙዎቹ የክልል ከተሞች ዋና ከተሞችን ከመቀሌ እና ከቦንጋ ውጪ በዚህ ጥናታችን ላይ አካተን ነበር። እና አንዱ ያየነው ነገር ከይሄ ብልሹ አሰራርና ሙስና ጋር በተገናኙ ነገሮች ነበሩ። ይሄም ደግሞ የሆነበት እንደኛ ዋነኛው ምክንያቱ የሚመስለው የመረጃ እጦት ወይም ደግሞ መረጃ አለመኖር ነው። ለምሳሌ ከዚህ ጋር እኛ ባረግነውም ጥናት የመሬት አሁን ቅድም የተነሳው ነገር አለ። የመሬት ምዝገባ እየተካሄደ ጥሩ ጅማሬዎች አሉ። ግን የመሬቱ የተያዘበት መንገድ፣ ያ ማለት የሊዝ መሬት ከተማ መሬት በሊዝ በጨረታ ይሰጣል። የጨረታ ተሳታፊዎቹን ሙሉ መረጃ አለመኖር አለ። ይሄ አንዳንዴ ሆን ተብሎ አንዳንዴ ደግሞ ካለማወቅ እነዚህ መረጃዎች ይጠፋሉ። እነዚህ መረጃዎች በሚጠፉበት ሰዓት ክፍተትና ለብልሹ አሰራር ለሙስና ክፍተት ይፈጥራል። የሚቀጥሉት ደግሞ ሁለተኛው መንገድ የከተማ መሬት የሚሰጠው በምደባ ሲሆን በዚህ ምደባን በሚሆንበት ሰዓት ሙሉ ፕሮሰሱን ዶክመንት ተደርጎ አለመቀመጥ። ስለዚህ አንደኛው ትልቁ ችግር የሚመስለው የመረጃ እጦታችን ለሙስና እና ለብልሹ አሰራር ተጋላጭ አድርጎናል። ያም ደግሞ እየተባባሰ እንዲሄድ ያደገም ይመስላል። ይሄንን ለመፍታት የከተማና ልማት ሚኒስቴር ከባህርዳር ዩኒቨርሲቲ ጋር በመሆን የሙሉ የመሬት የሚያዝባቸውን ፕሮሰሶች ከዝግጅት ጀምሮ ያለውን በሲስተም የተደገፈ እንዲሆን እየተሞከረ እየተሰራ ያለ ጥሩ ጅማሮ አለ። እንግዲህ እንደ ተስፋ ጫፍ እንደሚደርስ ምኞታችን ነው። ሁለተኛው ነገር እነዚህ መረጃዎች ማደራጃት ረዥም ዓመታትም መውሰድ አልነበረበትም። የወሰደበትም አንዱኛ በጥናታችን ያየነው ነገር የከፍተኛ የመንግስት አካላትም አንዳንዶቹ በእነዚህ ጉዳዮችም ደስተኛ ለመሆንና ፍላጎት እንዲቀየር ነገሩ ፍላጎት አለማሳየት ነው። ሆኖም አሁን እንግዲህ ፍላጎቶች ተቀይረው እየተንቀሳቀሱ ያለበት ፍላጎት አለማሳየቱ የመንግስት ኃላፊዎች ከምን የመጣ ነው? ምናልባት የመንግስት ኃላፊዎች ከባለ ሀብቶች ጋር የሚኖራቸው የጥቅም ትስስርን በከተሞች ባለው መሬትን ታሳቢ ያደረገ ሙስና ሂደቶች ወይም በአቋራጭ መበልጸግ መንገዶች ማሳያ ተደርገው ሲነሱ ነበር። የከተማ አስተዳደር ለምሳሌ አዲስ አበባ ከተማ አስተዳደር ብናነሳ ተደጋጋሚ እርምጃዎችን ወስጃ ያለው ባላፊዎች ላይ የሚል ነበር። ምናልባት እርስዎ ያነሱልኝ ከእንደዚህ አይነት ጉዳይ ጋር የተያያዘ ይሆን? ደስተኛ ለመሆናቸው ሁለት ነገሮች ጋር ይያያዛል። አንደኛው አንተ እንዳልከው አንዳንድ አመራሮች የጥቅም ትስስር ጉዳዮች ስለሚኖሩ ነገሮች እንዲቀየሩ ያለመፈለግ አለ። ሲስተም አሁን እየተሰራ ቢሆንም የተሰሩ ሲስተሞችም እንዲጠፉ የተደረጉበት ሁኔታዎችም ነበሩ በተለያዩ ከተሞች። ሁለተኛው ነገር ግን የአቅም ጉዳይ ነው። መሬት አንዱ የሚጠበቀው የከተማ መሬት በቂ ገንዘብ ለህብረተሰቡ ለመንግስት ማምጥቶ ሲስተሞችና የተለያዩ ችግሮች እንዲለሙም ይጠበቃል። ሆኖም በእነዚህ ሙስናና ብልሹ አሰራሮች ምክንያት በቂ ገንዘብ ከመሬት ማግኘት ካልተቻለ ለመቀየርም ገንዘብ አይኖርም ማለት ነው። ስለዚህ የሁለቱም ጉዳዮች ይኖራሉ። እንመለስበታለን። እርስዎ ጋር አቶ ቴዎድሮስ ጋር ልምጣና የመሬትን ጉዳይ በተመለከተ አንዱ የሚነሳው ከዲሞክራሲያዊ ሂደት ጋር በተያያዘ የሚነሳ ጉዳይ ብዙ ጊዜ እንሰማለን። በእርግጥ በቀጥተኛ ግንኙነት ባይኖረውም ግን በቀጥተኛ ባልሆነ መንገድ ግንኙነት አሉ የሚሉ አካላት አሉ። መሬት በመንግስት ባለቤት ስር መቆየቱ መራጩ ህዝብ ላይ ጫና በመፍጠር በዲሞክራሲያዊ ሂደቱ ላይ የራሱ የሆነ አለቱ አስተዋጽኦ አይኖረውም ብለው ያስባሉ። ምክንያቱም መንግስት በመሬት ጉዳይ ላይ በምርጫ ሰሞን፣ በሌሎችም አካባቢዎች ላይ ባለሀብቶችን ጨምሮ ሌሎችን የማግባባት መንገድ አድርጎ ሊጠቀምበት የሚችልበት እድል የለም። የመሬት ባለቤትነት በመንግስት ስር መሆኑ ተገቢ ጥያቄ ነው። ቀደም ብዬ ለመጥቀስ ሞክሬ ያለሁ ምናልባት ያለፉትን ስልሳ ዓመታት ለምሳሌ ብንወስድ በሁሉም መንግስታት በተለይም ምናልባት ከእነዚህ መንግስታት የሐፄ ኃይለስላሴ መንግስት ነው በተወሰነ መልኩ የተለየ መንገድ ተከትሏል ማለት የሚቻለው ወደ መሬት ፖሊሲ ስንመጣ ካልሆነ ግን አሁን ደርግ መጣ፣ መሬት ላራሹ ታወጀ፣ ህጎቹ ወጡ። ከዛ በኋላ ግን በተግባር አሁንም የግለሰቦች በመሬት ባለቤት ላይ የሚኖራቸውን መብት ለመገደብ ፍላጎቶች ነው የነበሩት። ህጎቹ በአንድም በሌላ መንገድ ትርጉማቸው የሚያሳየው ያንን የነበረው ብኒፍ መሬት ላራሹ ቢባልም የዚህ የርስት ጉልት የመሳሰሉ ስርዓቶችን ከማስቀረት በመለስ የግለሰቦችን መብት በማረጋገጥ ረገድ ይህ ነው የሚባል እርምጃ መሄድ አልቻልም። አክቹዋሊ ስርአቱን ባህሪ ሶሻሊ ስርአት ነው። ከዛ በኋላ እንግዲህ ኢህአዴግ ወደ ስልጣን ሲመጣ የነፃ ገበያን ይከተላለሁ ብሎ ነው የመጣው። ስለዚህ በነፃ ገበያ ስርአት ውስጥ ደግሞ አንደኛው ዋነኛ የኢኮኖሚ አክተር ተንቀሳቃሽ አንዱ አንዱ ተዋናይ መሬት ነው። በተለይም ደግሞ እንደኛ ሀገር ባሉ ድሀ ሀገራት መሬት ትልቁ የካፒታል ምንጭ ነው። ሌሎች የካፒታል አማራጮች በሌሉበት ሁኔታ መሬት ላይ የሚወሰድ በመንግስት የሚወሰድ ማናቸውም እርምጃ በጣም ሲግኒፊካንት ነው፣ በጥንቃቄ መታየት የሚገባው ነው። ስለዚህ በዚህ ረገድ ኢህአዴግ ካፒታሊስት ነኝ ብሎ ወደ ስልጣን ቢመጣም እስከ ዛሬም ድረስ እጅግ በጣም አጨቃጫቂውም መሬት የመንግስትና የሕዝብ ነው የሚል ኮኖቴሽን በህገ መንግስቱ አካቶ ይህን ይህን ይህን አነጋገር አካቶ ነው የመጣው። የበለጠ ጉዳዩን ከማወሳሰብ ባለፈ በተግባር አፈጻጸሞችን ስናይ ከደርግ መንግስት ይከተለው ከነበረው የመሬት ፖሊሲ ፈቅ ያለ ነው ማለት አልችልም፣ በኔ በኩል። ምክንያቱም አሁንም ቢሆን በስራ ላይ ያለው የፌዴሪክ መንግስት የአስራ ዘጠኝ ሰማንያ ሰባቱ ህገ መንግስት ማለት ነው። በተለይም ከገጠር መሬት ጋር ተያይዞ ሶስት መብቶችን ነው በዋናነት ለገበሬዎች የሚሰጡ እነዚህ የመጠቀም፣ የማከራየት እና የማውረስ መብት ስለዚህ እነዚህ ሶስት ነገሮች ናቸው የተፈቀዱት፣ አሁን በተግባር እየተሰሩ ያሉት በህገ መንግስቱ አንቀጽ ሀምሳ ሁለት ንዑስ ቁጥር ስድስት መሰረት ክልሎች በፌዴራል ህጉ መሰረት ነው የገጠር መሬት ማስተዳደር የሚችሉት። ስለዚህ ምንም እንኳን የራሳቸው አዋጅ ቢያወጡም በተግባር አሁን ክልሎቹ መሬትን ለማስተዳደር እንደ ሪፈረንስ እንደ ጋይድላይን የሚጠቀሙት ግን የፌዴራሉን ህግ ስለዚህ በዛ ህግ መሰረት መሬትን እንደሚያስተዳድሩ ይገልጻል። ስለዚህ የፌዴራሉን ህግ በአንድም በሌላ መንገድ በክልሎች በሰፊው ተፈጻሚ ነው። ወጣ ያለ የህግ ድንጋጌም አይታይም። የሁሉንም ክልሎች በተለያየ አጋጣሚ በተለያዩ ጥናቶች ለማየት ብንሞክር የሚታየው ይሄ ልምድ ነው። ስለዚህ ሌላው ቀርቶ ቅድም ብሎ አሁን ስለ ገጠር መሬት ሌላኛው ባልደረባ ተወያይ ቅድም ሲያነሱ ነበር። የገጠር መሬት ላይ ምን ያህል ምን ያህል አረጋግጠዋል የሚለው ይሄ በጣም ስትራይኪንግ ፖይንት ይመስለኛል። ይሄ ቀልብ የሚሰጥ ጉዳይ ይመስለኛል። ትኩረት ሊሰጠው የሚያስፈልግም ይመስለኛል። እና ከዚህ ረገድ ለምሳሌ ከአንድ ገበሬ መሬቱን የተከራየ ባለሀብት ያንን የተከራየውን መሬት ለባንክ አስይዞ መበደር የሚችልበት እድል አለ። በህጉ ተፈቅዶለታል ወይ ራፍ ግን ላከራየው ያከራየው ገበሬ ግን ያንን ለባንክ አስይዞ እርሻውን የሚያስፋፋበት ሜካናይዜሽን የመሳሰሉት የዘመናዊ የእርሻ ዘዴዎችን እንዲጠቀም ካፒታል እንዲያፈራ የሚያደርግ ህግ አይደለም። አሁንም ያለው እንግዲህ የመጠቀም መብት ፖሴሽን ራይት በህግ አነጋገር ከመከራየት መብት የበለጠ ስታተስ እንሰጥዋለን ለተከራዩ፣ ግን ባንክ አስይዞ ያን መሬት የሚጠቀምበት እድል የሰጠ ህግ ወይራስ ለአከራዩ ለገበሬው ግን ያንን ማድረግ የሚችልበት እድል የለውም። ህጉ ሰው እነዚህ እነዚህ ነገሮች አንድ እስኩት የሚታዩ በጣም ጥንቃቄ የሚፈልጉ ናቸው። ስለዚህ እንደ የገጠር መሬትን በተመለከተ ይሄንን ሜንሽን ማድረግ ፈልጌ ነው። ሰ ፖሊሲዎቹ እንግዲህ ስለ ዲሞክራቲክ ስርዓት ስናወራ መገለጫዎቹ አንድም ህጎች ናቸው። ከህጎች የበላይ ሆነው ህገ መንግስት ነው። ከዛ በመለስ ደግሞ ከህገ መንግስቱና በህጎቹ መካከል ፖሊሲ ይኖራል። ፖሊሲዎቹን ለማስፈጸም በአዋጆች፣ በደንቦች፣ በመመሪያዎች እና በተለያዩ የህግ ማዕቀፎች የተለያዩ ህጎች ይወጣሉ። እነዚህን ህጎች ስንመለከት ከባህሪያቸው አንጻር በከተማም ሊሆን በገጠር መሬት አስተዳደር ላይ ለምሳሌ የገጠር መሬት ሁለቱን ዋነኛ አዋጆች በተለይ ከአስራ ዘጠኝ ሰማኒያ ሰባት ወደዚህ የወጡትን ሁለቱን ዋነኛ አዋጆች ብንመለከት አዋጅ ቁጥር ሰማኒያ ዘጠኝ ሰማኒያ ዘጠኝ እና የገጠር መሬት አዋጅ ቁጥር አራት ሀምሳ ስድስት የምንመለከት ቀደም ብዬ ከጠቀስኩት ከሶስቱ ንብረቶች ንብረቱን ቦታውን ከመጠቀም ማለትም ከማረስ እና ከመሳሰሉት ወይ ለግጦች ከመጠቀም ከማከራየትና ወደ ልጆቻቸው ወይ ወደ ተወላጆች ከማውረስ ባለፈ ከዛ ገፍቶ እንዲሄድ በካፒታል ኮንትሪቢሽንነት በኢኮኖሚ ስርዓት ውስጥ ተዋናይ ሆኖ እንዲጫወት አይፈቅድም። በባንክ አስይዞ መበደርን አይፈቅድም። የመሳሰሉት ሰው በተለይም በገጠር በገጠር መሬት ላይ የመንግስት በመሬት ላይ የሚከተላቸው ፖሊሲዎች በእርግጥም የዲሞክራሲ ስርዓቱ ላይ የምርጫ ሂደቱ ላይ የመሳሰሉት ላይ ቀጥተኛ ተጽዕኖ እንደሚኖሩ ምንም የሚያከራከር አይሆንም። ምክንያቱም ሌላ ሀብት የሌለበት እንደ እኛ ሀገር ያለ ድሀ ሀገር ላይ እና የካፒታል ምንጭ የሆነው ዋነኛው ጉዳይ መሬት ላይ የሚወሰን ማናቸውም ውሳኔ በየትኛውም መንገድ የዲሞክራሲ ስርዓቱን አፌክት ማድረጉና የመንግስቱን ባህሪም መንግስቱን ባህሪም ዲሞክራሲያዊ ባህሪም መግለጹ የማይቀር። ምናልባት ጊዜ ከፈቀደ እንዲ የሙስና ጉዳዮች ላይ እንዲ የተወሰኑ ነጥቦችን ማንሳት ፈልጋለሁ ወይ ተመልስ የምንመጣ ከሆነ እና በኋላ ላይ ለእርስዎ በከተማ በተመለከተ ለዶክተር ልዩ ሀሳብ ካነሳውላቸው በኋላ አቶ ቴዎድሮስም ሀሳብ በዚህ ጉዳይ ላይ የሚሰጡ ይሆናል። ዶክተር መልካሙ መሬትን በተመለከተ መንግስት የሚከተለው ፖሊሲ በገጠሩ የኢትዮጵያ አካባቢ ባለው የግብርና ምርታማነት ላይ ለውጥ እንዲመጣ አስችሏል ወይስ እንቅፋት ሆኗል? ቅድም ለመግለጽ እየሞከሩ ነበረ ምናልባት አጠርና ግልጽ አድርጌ ነገሮችን ለመግለጽ ያህል የገጠሩ ማህበረሰብ ክፍል በመሬት ሕጉና ፖሊሲው ላይ እያሳየ ያለው ሁኔታ በተመለከተ በፍጹም የሚል መልስ ነው የሚኖረኝ በአጭሩ ግልጽ ለማድረግ ያህል። ይሄ ደግሞ ምክንያት ስላለው ነው። ምክንያት ሳይኖረው አንድ ነገር አንድ ውጤት ሊኖር አይችልም። ይሄ ምክንያቱ እንግዲህ አንደኛ የመሬት ፖሊሲው አወቃቀሩ ሌሎች ከመሬት ጥያቄ በዘለለ ሌሎች ብዙ ጥያቄዎች ኢትዮጵያ ውስጥ ስላሉ በገጠሩም በከተማውም የፖለቲካ ጥያቄዎች አሉ። የማህበራዊ ጥያቄዎች አሉ። ሌሎችም ጥያቄዎች ስላሉ እነዛን ጥያቄዎች ለመመለስ ሲባል የተደረገው ፖሊሲና ህግ የመሬቱ ህግ ጨምሮ በመሬት አስተዳደሩ ላይ ከፍተኛ አሉታዊ ጫና ፈጥሯል። ምክንያቱም አገሪቱ እነዛን የፖለቲካ ጥያቄዎች ለመመለስ ስትል ያወጣቻቸው ህጎች የመሬት አጠቃቀሙ ላይ ምናልባትም ያልተጠበቀና ያልታሰበ ችግር አድርሰዋል ማለት ነው። እንግዲህ አንደኛ መሬት የፖለቲካ ዋና መሳሪያ ነው። በሀገራችን ላይ የጉልበት መገለጫ የፖለቲካ መገለጫ ስለሆነ ከዛ አንጻር መሬትን የሚያስተዳድሩ ተቋማት በገጠሩም በከተማውም አቅም ያላቸውና ፍላጎት ትኩረት ያላቸው እንዲሆኑ አልተደረገም። የመሬት መብት ደግሞ የመሬት ልማት የገጠር ልማቱ ደግሞ በፍትህ ተቋማት በከፍተኛ ሁኔታ ሲታገዝ ነው ውጤት ሊያስገኝ የሚችለው። ነገር ግን የፍትህ ተቋማቱ ስራ እየሰሩ አይደለም። በጣም ከፍተኛ የሆነ ድክመት እና ፍላጎት ማጣት እንዲኖርባቸው ነው የተደረገ። ይሄ ደግሞ የመሬት አስተዳደር ተቋማትን ይጨምራል። ያው የፍትህ ተቋማትን በተመለከተ ያው የእነሱ ምላሽ ስላላካት እነዚህ ላይ የእርስን ሀሳብ እንደ ግል ብልከታ እንውሰደው። ልክ ነው። ሌላው እንዳልሁትኝ የመሬት ልማት በገጠሩ ሊመጣ የሚችለው መሬቱን በአግባቡ በኢኮኖሚውም በፖለቲካውም ጥቅም ላይ ማዋል ሲቻል ነው። ነገር ግን እንዳልሁትኝ መሬትን በግብርና ብቻ ለግብርና ስራ ብቻ በእርሻ በዚህ በተለመደው መልኩ የማየት የባህል ችግር አለ። ፖሊሲውም ይህን ለመቅረፍ ያደረገው ብዙም ነገር የለም። እንዲሁም ደግሞ መሬት የገጠር መሬት ለመተዳደሪያነት ብቻ እንደሚያገለግል አዜ ሶርስ ኦፍ ላይቭሊሁድ ተብሎ ነው በህጉ የተቀመጠው። እና ይህ ደግሞ ትክክል አይደለም። መሬትን እንደ ኢኮኖሚ መሳሪያ መጠቀም ሲገባ እንደ መተዳደሪያነት ብቻ ለለት ጉርስ ብቻ ህጉና ፖሊሲው ማስቀመጡ በገጠሩ ላይ ልማት እድገት፣ ከተማ መስፋፋት፣ የመሳሰሉት ነገሮች የመሰረተ ልማት መስፋፋት እንዳይኖር ሆኗል። እንደዚሁም ደግሞ የገጠር መሬት አስተዳደሩ በህግ ነው የሚመራውና ህጉ ግን ወጥ አይደለም። በጊዜው በየጊዜው በየጊዜው ይለዋወጣል፣ ተለዋዋጭ ይሆናል። ዝርዝርነት ይጎለዋል፣ ፍትሃዊነት ይጎለዋል እንዳልኩህ አሁን የተማረ ሰውና ዩኒቨርሲቲ የገባ ሰው ብሎም ደግሞ የከተሜ ሰው በአጠቃላይ እንደ መርህ ደረጃ በኢንቨስትመንት ስም ካልሆነ የገጠር መሬት ሊይዝ አይችልም። በህጉ መሰረት አሁን ባለው ሁኔታ አንድ ሰው የገጠር መሬቱን ትቶ ወደ ሌላ ክልል ሂዶ መስራት አይችልም፣ መንቀሳቀስ አይችልም። እነዚህ በጣም ከፍተኛ የሆነ ችግር ያለባቸው ናቸው። ልማት እንዳይኖርም እንቅፋት የሚሆነ ናቸው። ሌላው በመጨረሻ እዚያ ጋር በተያያዘ በገጠር መሬት ላይ ያሉ ከፍተኛ የሆኑ የመሬት አይነቶች አሉ። ለምሳሌ ሰፋፊ መስኮች አሉ፣ ተራራዎች አሉ፣ ወንዞች አሉ፣ ደን እና ሌሎች የተፈጥሮ ሀብቶች አሉ። እነዚህን በተመለከተ ግን ህጉ ሽፋን የሚሰጥበት ሁኔታ አይደለም ያለው። ከፍተኛ የሆነ አየር ንብረት ለውጥ እየተከሰተ ነው። ከፍተኛ የሆነ የአካባቢ ጥበቃ ችግር እየተከሰተ ነው። ይሄ ደግሞ በቀጥታ በማህበረሰቡ በገጠሩ ማህበረሰብ ልማትና እድገት ላይ ከፍተኛ ያልታየ ከፍተኛ ችግር እየፈጠረ ያለበት ሁኔታ ነው ያለው ማለት ነው። የተከበራችሁ አድማጮቻችን በመሬት ጉዳይ ላይ ከዘርፉ ባለሙያዎች ጋር ያደረግነው ውይይት አልተጠናቀቀም። ክፍል አንድ ነው ለዛሬ ያዳመጣችሁት። የውይይቱን ቀሪ ክፍል በሚቀጥለው ሳምንት ወደ እናንተ እንደምናደርስ ከወዲሁ ልንገልጽላችሁ እንወዳለን። የቅዳሜ ምሽት መጋቢት 21 2016 ዓ.ም መሰናዷችን ይቀጥላል። አስከትለን የምናልፈው ወደ ሙዚቃ ቃና ነው። እንግዲህ ወልዴ ይጠብቃችኋል። já, já, já, ጤና ስጥልኝ እንደምናመሻችው ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ጋና አሁን ጀምረዋል። ሙዚቃዎቹን እያጫወትኩ እስከ አራት ሰዓት አብሬያቸው የሚቆየው እንግዲህ ወሌ ነኝ። ዛሬ ምሽት የአፍሪካ ሙዚቃዎችን እናደምጣለን። የምንጀምረውም በካሜሩኑ ተወላጅ ማኑ ዲባንጎ ነው። የተሳካለት ሳክስፎን ተጫዋችና የሙዚቃ ግጥም ጸሐፊ ነበር። በእንደ አውሮፓን አቆጣጠር 1972 የተለቀቀው ሰውል ማኮሳ እኔ ደንሳለሁ እንደ ማለት ነው፣ በመላው ዓለም ተወዳጅ ሙዚቃ ነው። ማይክል ጃክሰን እና ሪያናን ጨምሮ ሌሎች አቀንቃኞች ከዚህ ሙዚቃ ላይ ቆንጠር አድርገው ተጫውተውታል። ሶል ማኮሳ በካሜሩናዊው ማኑ ዲባንጎ ነበር። ይህን ጉዳይ ከዚህ በፊትም አንስተ ነዋል ቀደም ብዬ እንደጠቀስኩት ማይክል ጃክሰን እና ሌሎችም አቀንቃኞች ከማኑ ዲባንጎ ስራ ላይ ወስደው ተጠቅመዋል። ማይክል በትሪለር አልበም ውስጥ ካካተታቸው ዘፈኖች ውስጥ ወነ ቢ ስታርቲንግ ሰምቲንግ በተሰኘው ዜማ ውስጥ ማማሴ ማማሳ ማማኮሳ የሚለውን ከማኑ ዲባንጎ ስራ ላይ ሳያስፈቅድ በመጠቀሙ ለመከሰስ በቅተዋል። ሁለቱ ወገኖች ጉዳዩን ከፍርድ ቤት ውጪ መላበጅ ይተውየታል። ከአመታት በኋላም ሪያና ዶንት ስቶፕ ዘ ሚዚክ በተሰኘ ዘፈኗ ውስጥ በቅርቡ አድምጠነዋል ከማይክል ወስዳ ተጠቅማለች፣ ፈቃድ አልተጠየቅኩበትም በማለት ማኑ ዲባንጎ የሪያናን ሙዚቃ አቀናባሪ ፓሪስ ውስጥ የ500 ሺህ የእንግሊዝ ፓውንድ ካሳ በመጠየቅ ከሶ ነበር። ፍርድ ቤቱ ግን ዲባንጎ ስሙ አልበሙ ላይ እንዲሰፍር ቀድሞ ተስማምቷል በሚል ክሱን ውድቅ አድርጎታል። ማኑ ዲባንጎ ከአራት ዓመታት በፊት ከዚህ ዓለም በሞት ተለይተዋል። ሥራዎቹ ግን ሁሌም ከእኛ ጋር ይኖራሉ። ወደ ደቡብ አፍሪካ ስንዘልቅ ተወዳጅ የሆነችውን ብሬንዳ ፋሲ እናገኛል ኖማ ከንጃኒ የሚል ዜማዋ ነው ሰዎች ምንም ቢሉ እንወድሃለው እያለች ነው ኖ ማካንጃኔ ብሬንዳ ፋሲ ነበረች፣ ከወደ ደቡብ አፍሪካ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቀናን ነው። እስከ አራት ሰዓት ተብሬያቸው የሚቆየው እንግዲህ ወሌ ነኝ። ወደ ማሊ ደግሞ አሊ ፋርካቱሬን እናገኛለን። የበረሃው የብሉስ ንጉሥ ይሉታል። ሰቫን ይሰኛል ሙዚቃው። በፈረንሳይ ሰቫና፣ በእንግሊዝ በሞቃታማ አገራት፣ በተለይም በአፍሪካ የሚገኝ በሣር የተሸፈነ ለጥ ያለ ሜዳ እንደማለት ነው። በፈረንሳይ የሚኖረው ፍልስተኛ ለጥ ያለው የአገሩ ሣር ሜዳ እንደናፈቀው ይናገራል። የበለጸጉ ሀገራት ቦምብ ከሚሰጡ ይልቅ በረሃማ ለሆነው አገሩ የውሃ ሞተር ቢተክሉለት እያለ ይቆዝማል ሰቫን be. She kicked the They won't. አሊ ፋርካቱሬ ቪዩ ፋርካ ቱሬ የተባለ እና ልክ እንደ እርሱ ሁሉ ስኬታማ የሆነ አቀንቃኝ ልጅ አለው። የእርሱም ደግሞ በሌላ ጊዜ እናድምጣለን። ደሌ ደኩል ጃም ደመንቴ በሴኔጋል ተወዳጅ የሰርግ ዘፈን ነው። የሙሽራውና የሙሽሪት ሚዜዎች ወደ አዳራሹ ሲዘልቁ በዚህ ሙዚቃ እየደነሱ ነው። ኒላ ይሰኛል። ድምፃዊው አክሉ ብሪክ ይባላል። i di geuna nat ci geuna ci geuna noy sama jongo mo paradise so solo du mona tol diga baye sou monale sancé gëna na ma bëdd nga mona toñ mon nga solo mon nga sancé car sa tol bi cëguna ci ta sama melo bi mo gëna taru té man sa dikko bi la gëna fa man ak jëñu dakk wa ci sama bu ñoo gëna ndiro man yow la tam sa solo bina la ci mayna jox ma trois pièces bi da may so na japp même bo solo lu lepp I'm not going to be able to I'm not ኒላ የሴኔጋል ተወዳጅ የሰርግ ዘፈን ነበር። በአክሉ ብሬክ የሙዚቃ ቀና ይቀጥላል። ሞክታር ወይም ባምቢኖ በመባል የሚታወቅ የኒጀር ሙዚቀኛ ነው። የተዋረግ የጎሳ አባል ሲሆን የሚዘፍነው ደግሞ ተማሸክ ተሰኝ ቋንቋ ነው። ዘፈኖቹ በአብዛኛው የተዋረግ ጂኦፖለቲካ ጥያቄዎች ላይ ያተኮሩ ናቸው። የሚጋብዛችሁ ግን ስለ ፍቅር የሚዘፍነውን ነው። የመለያየት ዘፈን ነው። አሁንም ፍቅርሽን እንሻለው መልሰን አብረንን ነው مكتر ويم بامبينو كنيجير نب ሆጃሌ ኡስማንና ሚኒሊኮስ ናቸው። በአንድነት ሲዘፍኑን የሰማ ነው ማሉሎ ሳፊት ና ኤንታ ዘፈኑ የዝነኛው ሱዳናዊ ዘፋኝ ሆጃሌ ኡስማን ነው። በ43 ዓመቱ በአንድ የሃይማኖት አክራሪ በምሽት ክበቡ በጩቤ ተወግቶ የተገደለው የሆጃሌ ኡስማን ዘፈኖች በኢትዮጵያም ተወዳጅ ናቸው። በርካታ ኢትዮጵያዊ አቀንቃኞችም ተጫውተውታል። በመሃላችን ያለውን ችግር ለምን አትፈጭም እያለ ነው። የአፍሪካ ሙዚቃዎችን በመጠኑ ያደመጥንበት የዛሬው የሙዚቃ ቃና ዝግጅት በዚሁ ተጠናቋል። ሳምንት ቀጠሮን ያዝ እንግዲህ ሰላም ን በሙዚቃ ቃና ዘና እንዳላችሁ ምሽቱ መልካም እንደነበረ ተስፋችን ነው። አብራችሁን ስለቆያችሁ እጅጉን አብዝተን እናመሰግናለን። ጽዮን ግርማ ዋና አዘጋጇ፣ ብርሃን ኃይሉ የምሽቱ ድምፅ አቀናባሪያችን፣ እንዲሁም ደግሞ እኔ ኤደን ገርመው መሰናዶውን በመምራት አብረናችሁ የቆየነው ባለሙያዎች ነን። በነገ ምሽት እንገናኛለን፣ እዚ ላይ እንሰናበታለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ መሐሪክ ፌስቡክ ገጽ ላይ በመግባት ልታደርሱም ትችላላችሁ። እንዲሁም ስልክ ጥሮቻችሁን ብትተውልን እዛ ላይ እንደውላለን። የዛሬን እዚ ላይ ፈጽመናል። ጤና ይስጥልኝ።